ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ጥቅምት 30 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ንጉሴ የታምሬ ፕሮግራሙን ይመራል። መንግሥታችን ስህተት የለብኝም ዲሞክራሲ እድገት ላይ ችግር አልፈጠርኩም መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅ። የምንወደው መለስም እያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለ ማርያም እያሉ ያለው ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የሕዝቡ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል። ዶክተር ቴድሮስ አድሃኖም የኢትዮጵያ የውጭ ጉዳይ ሚኒስትር ለቪኦኤ አድማጮች ጥያቄዎች ከሰጧቸው መልሶች የተቀነጨበነው የሰማችሁት። የውይይቱ አንደኛው ክፍል በምሽቱ ይቀርባል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ የታሰማናለች። ጤና ስጥልኝ እንደምናመሻችሁ በሶማሊያ ከፍተኛው የተባበሩት መንግስታት ድርጅት ዲፕሎማት ትናንት ሲናገሩ ሶማሊያ ጨነገፉ ከሚባሉት ሀገሮች ተርታ ወጥታ ወደ ማገገም ባደረገችው የለውጥ ጉዞ በደንብ ተራምዳለች ብለዋል። የአውሮፓውያኑ አመት 2016 አሉ ኒከለስ ኬይ፣ ለሶማሊያ በበርካታ ግንባሮች ወሳኝ ይሆናል። ይህንን የተናገሩት ለጸጥታው ምክር ቤት ባደረጉት መግለጫ ነው። በምሽቱ በመደበኛው ፕሮግራማችን ዝርዝሩን እናቀርባለን። በጦርነት ስትታመስ በቆየችው በማዕከላዊ አፍሪካ ሪፑብሊክ ፕሬዝደንታዊና ምክር ቤታዊ ምርጫዎች እንደ አውሮፓውያን አቆጣጠር ታህሳስ 27 ሊካሄዱ አዲስ የጊዜ ሰሌዳ ወጥቷል። ማጣሪያ ማካሄድ ካስፈለገ ደግሞ ጥር 14 ይከናወናል ሲሉ የሀገሪቱ ባለስልጣናት አስታውቀዋል። ምርጫዎቹ ከመካሄዳቸው አስቀድሞ ግን ህዝቡ የፕሬዝደንት ስልጣን በሁለት የአምስት አመት የስልጣን ዘመን ይወሰን በሚለው አንቀጽና በሌሎችም የህገ መንግስት ማሻሻያዎች ላይ ውሳኔ ህዝብ ያካሂዳል ተብሏል። የሚያንማር የዲሞክራሲ ብሔራዊ ሊግ ፓርቲ የምርጫ አስፈጻሚ ኮሚሽኑ የፓርላማ ምርጫ ውጤቶችን ሆን ብሎ ነው የሚያዘገየው ሲል ዛሬ ማክሰኞ ውንጀላ አሰማ። እስካሁን የተገኙት የእሁድ ምርጫ ውጤቶች ተቃዋሚ ፓርቲው በጦር ኃይሉ የሚደገፈውን ገዢውን የልማታዊ አንድነት ፓርቲ ዩኒየን ሶሊዳሪቲ ዲቨሎፕመንት ፓርቲን በከፍተኛ የድምፅ ብልጫ እየመራ መሆኑን ያመለክታሉ። የኤንኤልዲ ቃል አቀባይ ዊንቴን የፓርቲው መሪዎች በመሪያቸው በአውንሳን ሱቺ መኖሪያ ቤት ስብሰባ አድርገው እንዳበቁ በሰጡት ቃል የምርጫውን ውጤት ከፋፍለው የሚያወጡት አሰራር ትክክል አይደለም፣ ለማጭበርበር እየሞከሩ ነው ብለዋል። በእሁዱ ምርጫ ከ30 ሚሊዮን በላይ ህዝብ ድምፁን ሰጥቷል። ምርጫው ለአስርታት በወታደራዊ አገዛዝ ስር በኖረችው ሀገር በ25 ዓመታት ውስጥ የመጀመሪያው አሳታፊ ምርጫ ነው። የዲሞክራሲ ብሔራዊ ሊግ በከፍተኛ ድምፅ አሸንፏል ሲል አሸንፌ ያለው ሲል ካአሁኑ አስታውቀዋል። አሁን ሳንሱቺ ዛሬ ለቢቢሲ በሰጡት ቃል ፓርቲያቸው ሰባ አምስት ከመቶውን የምክር ቤት መቀመጫ እንዳገኘ ነው የተናገሩት። አድማጮች ለምሽቱ ተጠናክረው ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ከምሽቱ ሶስት ሰዓት በ19 በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእነሀብታሙ አያሌው ጉዳይ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ትናንት የተሰየመው ችሎት ውሳኔ ያልሰጠበትን ምክንያት አላሳወቅም። የበታች ፍርድ ቤት ውሳኔ የተሰጠበት መዝገብ መድረሱ ግን ጠቅላይ ፍርድ ቤቱ አረጋግጧል። መለስካቸው አመሃ ተጨማሪ አለው። የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውን ጨምሮ ለሌሎች አራት ከሳሾች የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከጥቂት ወራት በፊት የሰጠውን ብይን በመቃወም አቃቢ ህግ ባቀረበው የይግባኝ አቤቱታ ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔ አልሰጠም። አቤት ባይ አቃቢ ህግ ከረፋዱ አምስት ሰዓት ሊል አስር ደቂቃ ሲቀር ወደ ችሎቱ እንደገቡ ፍርድ ቤቱ የበታች ፍርድ ቤት ብይን የሰጠበት መዝገብ ስለመምጣቱ ጥያቄ አቅርቦላቸዋል። አቃቢ ህግም መዝገቡ ጠቅላይ ፍርድ ቤት ዘንድ እንደደረሰ አረጋግጠዋል። ጠቅላይ ፍርድ ቤቱ ባለፈው ሳምንት ቀጥሮ ውሳኔ ሊሰጥ ያልቻለው የበታች ፍርድ ቤትን ብይን የያዘው መዝገብ ስላልደረሰው እንደነበረ ገልጾ መዝገቡ ከሌሎች ተያዥ ሰነዶች ጋር እንዲመጣ ትእዛዝ ሰጥቶ ነበረ። በመሆኑም መዝገቡ ተመርምሮ ብይን እንደሚሰጥ ይጠበቅ የነበረ ቢሆንም ፍርድ ቤቱ በመጪው ሳምንት ህዳር 6 ቀን 2008 ዓ ም ውሳኔ ለመስጠት ለአራተኛ ጊዜ ተለዋጅ ቀጥሮ ቆርጧል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀድሞው አንድነት ፓርቲ የአመራር አባላት የነበሩትን አቶ ሀብታሙ አያሌውንና አቶ ዳንኤል ሽበሽን የአረናውን አቶ አብርሃ ደስታን፣ የሰማያዊውን አቶ የሸዋስ አሰፋንና እንዲሁም አቶ አብርሃም ሰለሞንን አቃቢ ሕግ ያቀረበባቸውን የሽብር ወንጀል ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው ይታወሳል። በተለይ አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱም ትእዛዝ ሰጥቶ ነበረ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውን፣ ወደ ተከታዩ ዘገባ እናልፋለን። ብሩንዲ ዋና ከተማ ቡጁምቡራ ውስጥ ግድያዎች መፈጸማቸውን ተከትሎ በተቃዋሚነት የሚጠረጠሩ ሰዎችን መንግሥቱ ትጥቅ ማስፈታት ቀጥሏል። የጦር መሳሪያ ያላስረከቡ ሰዎች እንደ ሀገር ጠላት ይቆጠራሉ ሲሉ ፕሬዚደንቱ የሰጡት የጊዜ ገደብ ትናንት አብቅቷል። ተንታኞችና የዩናይትድ ስቴትስ መንግስት ሁኔታው አደገኛ ነው ሲሉ ስጋታቸውን እየገለጹ ነው። ከናይሮቢ የደረሰንን የጂል ክሬግ ዘገባ ሰሎሞን ክፍሌ ያቀርበዋል። በቡሩንዲ ከትላንት በስቲያ ቅዳሜ ማታ ታጣቂዎች ደቡብ ቡጁምቡራ ካኒዮሻ አካባቢ አንድ መሸታ ቤት ውስጥ ዘጠኝ ሰዎችን ከገደሉ በኋላ ሁከቱ ቀጥሏል። እማኞች እንደተናገሩት ታጣቂዎቹ መጠጥ ቤቱ ሰገነት ላይ ሆነው ይዝናኑ የነበሩትን ሰዎች ወደ ውስጥ እንዲገቡ ካዘዙ በኋላ ነው በሁሉም ላይ ተኩስ የከፈቱት በጥቃቱ ሰባቱ ሰዎች እዚያው መጠጥ ቤቱ ውስጥ ሕይወታቸው ሲያልፍ፣ ሌሎቹ ሁለቱ የሞቱት ሆስፒታል ከደረሱ በኋላ ነው። ታጣቂዎች የቅዳሜውን ጥቃት ያደረሱት ፖሊስ ትላንት ውድ ጠዋት በቡሩንዲ ከተማ የተቃዋሚዎች ጠንካራ ይዞታዎች መሆናቸው በሚጠረጠር ቀበሌዎች የቤት ለቤት የመሳሪያ ፍተሻ ከማካሄዱ በፊት መሆኑ ታውቋል። የቡጁምቡራ ከተማ ነዋሪው ጋቦ ፓጃውን ሁኔታውን ያስረዳሉ። ፖሊስ የፍተሻ ኢላማ አድርጓቸው የነበሩ ቤቶች እነዚህ ናቸው። በዚህኛው ወይም በሌላው የቤት ለቤት መሳሪያ ፍተሻ ዘመቻ ኢላማ ተደርገው ነበር። ነዋሪዎች እነዚህን አካባቢዎች እየጣሉ መሸሽ የጀመሩት ባለፈው ሳምንት ነው። መንግሥት ሕገወጥ መሳሪያ እንዲያስረክቡ ለነዋሪዎቹ የሰጠው የጊዜ ገደብ ቅዳሜ እኩል ሌሊት ላይ ከማብቃቱ አስቀድሞ ሰው እየለቀቀ መውጣት ጀምሯል። በተሰጠው የጊዜ ገደብ የጦር መሣሪያውን ሳያስረክብ በተገኘ ሰው ላይ ፖሊስ ከባድ እርምጃ መውሰድ እንደሚችልም ተገልጾ ነበር። ባለፈው ሳምንት በቡሩንዲ ምክር ቤት የሴኔቱ ፕሬዚደንት ሬቨሪን ዲኩሪዮ የመንግሥቱ ተቃዋሚዎች የጊዜውን ገደብ ጥሰው ከተገኙ ሊደርስባቸው የሚችለውን ቅጣት የገለጹት ይወድማሉ በሚል ጠንካራ የማስፈራሪያ ቃል ነው። ካሪና ቴርሳኪያን በሂውማን ራይትስ ዋች የሰብአዊ መብቶች ቡድን ስለ ቡሩንዲና ሩዋንዳ ጉዳይ ከፍተኛ ተመራማሪ ናቸው። የፕሬዚዳንቱ ንግግር እጅግ በጣም አሳሳቢ ለመሆኑ አያጠራጥርም። ከዚያ ንግግራቸው ጥቂት ቀናት በኋላም የሀገሪቱ ፕሬዚዳንትና የህዝብ ደህንነት ጥበቃ ሚኒስትሩ ተመሳሳይ አስፈሪ አስተያየቶችን ሰጥተዋል። የህዝብ ደህንነት ጥበቃ ሚኒስትሩ ፖሊሱንም ከበላይ ሆነው ስለሚቆጣጠሩ ሁኔታዎችን አሳሳቢ ያደርጋቸዋል። ከትላንት በስቲያ ቅዳሜ የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ጆን ኪርቢ ሲናገሩ መንግሥታቸውን በተለይ ያሳሰበው የመንግሥቱ ከፍተኛ ባለሥልጣናት የተጠቀሙባቸው አስቆጪና መርዛማ ቃላት መሆናቸውን አስረድተዋል። ጆን ኪርቢ አክለውም የፕሬዝደንት ፒየር ኩሩንዚዛ የቤት ለቤት ጦር መሣሪያ ፍተሻ ዘመቻ ሕዝባዊ ዓመፅ የመቀስቀስ አደጋ ሊኖረው ይችላል ብለዋል። የቡሩንዲ ሁከት አዙሪት ዳግም የጀመረው ባለፈው ዓመት ሚያዝያ ላይ ፕሬዚደንቱ ለሦስተኛ የሥልጣን ዘመን እወዳደራለሁ ሲሉ ካወጁ በኋላ ነው። ከዚያን ጊዜ ጀምሮ በተፈጠሩ ግጭቶች በትንሹ 198 ሰዎች መገደላቸውን የተባበሩት መንግሥታት ድርጅት ባለሥልጣናት አስታውቀዋል። ግድያዎቹ በየጊዜው ስለማይገለጹ ደግሞ አሃዙ ከዚህ ብዙ እጅ ሊበልጥ እንደሚችል ይገመታል። ወደ ተከታዩ ቅንብር እንለፍ። ለጥያቄው መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ ከሰጧቸው መልሶች ሁለተኛው ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ነች። ወደ ዝግጅቱ እንለፍ። በቅርቡ በዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብኣዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው? ባለፈው ባይዘወ ትዝታ ስታነጋግሪ አቅርቤ ነበር። አዎ መጽሐፍ እየጻፈ እንደሆነ ላፕታፕ እንዳለው ልማቶችንም እንደሚጎበኝ እንዲገልጸውልኝ ነበር። ግን ህዝቡ በጥርጣሬ ነው እሱን የሚያየው። እሱ ነው እኔ ራሴን የማይሆን ነገር ተናግሬ ውሸትም ተናግሬ መኖር አልፈልግም። የማውቀውን እርግጠኛ ያየሁትን ነገር ነው የምናገረው። አይዶን ነው ትዝታ፣ ኢትዮጵያዊነት ክብር ነው ለእኔ ክብር ነው ያጎናጸፈኝ። እንደዋሽ ወይም ደግሞ ያልሆነ ነገር እንድናገር ያስተማረኝ አንድም ነገር የለም። ኩራቴ ኢትዮጵያዊነት ነው፣ ግልጹን ነገር መናገር ነው። ባለፈውም የተናገርኩ አቶ አንዳርጋቸው ጽጌ መጽሐፍ ጽፈው ጨርሰዋል። እንዲያውም የተደረገላቸውን ክብካቤ በተለይ ከመታሰራቸው በፊት ሲናገሩ በነበሩት ሲያደርጉ በነበሩት ቂም የተሞላበት አካሄድ ሳይሆን እሳቸው የእሳቸውን ሰብአዊ መብት በማክበር የተሻለ አያያዝ ኖሯቸው እንዲኖሩ የማድረግ ጉዳይ ነው። አሁን ግን እሱ ከአምባሳደሩ ጋር ባደረገው ግንኙነት ይህ ሰብአዊ በሆነ መንገድ እንደተያዘ መጽሐፍ እንደሚጽፍ ላፕቶፕ እንደተሰጠውም አይናገርም። የዘጠና ዓመት አረጋዊ አባቴና ባለቤታቸው እየመጡ አልፎ አልፎ ይጎበኛል። የተያዝኩት ግን በጣም ኢሰብአዊ በሆነ መንገድ ነው። እንደውም ስሞት ብሪታንያ እንድቀበር፣ ልጆቼ መቃብሬን እንዲያዩ ይህንን መናገሩን እኚሁ አምባሳደር ለዚህ ባዝፊልድ ለተባለው ዜና ወኪል ገልጸዋል። እና በትክክል አልተያዝኩም ነው የሚለው። እናም መቼ ፍርድ ቤት እንደምቀርብና የተመሰረተብኝን ክስ ሰምቼ ጠበቃ ቆሞልኝ መከራከር እንደሚቻል አላውቅም ነው የሚለው። እኔ የማውቀው ነገር ምንድን ነው? መጽሐፍ እየጻፉ ነው፣ ጨርሰዋል። መጽሐፍ መጻፋቸው ብቻ ሳይሆን አንዳንድ የልማት ፕሮጀክቶችም ሄደው ጎብኝተዋል። ይህም ሀቅ ነው። ከዚህ ሁሉ ግን ፍርድ ቤት ማቅረብ ህጋዊ አይሆንም ነበር ወይ? እንግዲህ የፍርድ ቤት ሂደት እኔ በዝርዝር መናገር አልችልም። እንደምታውቁት፣ አንደኛ የመጀመሪያ ክስ ከተመሰረተ በኋላ አንዳርጋቸው ጽጌ በተከሰሱበት ወንጀል የእድሜ ልክ ፍርድ ተወስኖባቸዋል። ከዛ እንደገና ሁለተኛ ተከሰሱ። ሁለተኛ ከተከሰሱ በኋላ ደግሞ የተወሰነባቸው የሞት ፍርድ ነው። ሁለቱ አለ ማለት ነው። ያ ጥያቄ ቢቀርብላቸውም ሊቀርቡ አልቻሉም። መቅረብ አልፈለጉም። ነገር ግን ሁለት ውሳኔዎች አሉ። አሁን እንግዲህ የእሳቸው ጉዳይ ነው የሚሆነው። አንደኛ አቶ አንዳርጋቸው ጽጌ ከዚህ በፊት በጠፋው ጥፋት ተጸጽቻለሁ፣ ስለዚህ ቅታ ይደረግልኝ የሚል ነገር ካለ ሊመጣ ይችላል። በጣም ጥሩ ነገር ያለው አሰራራችን ውስጥ ምንድን ነው፣ ሕጉም ቢሆን በሰብአዊ መብት መውሰድ ይቻላል። የተጸጸቱ ነገር ካለ ሊያቀርቡ ይችላሉ። ሁለተኛ ባይጸጸቱም ሊያቀርቡት የሚችል ነገር ይኖራል። ለምሳሌ ክሱ እንደገና ይከፈትና መከራከር እፈልጋለሁ። ቃሉ ከእሳቸው መምጣት ይችላል። ግን ክሱ ይከፈትና መከራከር እፈልጋለሁ አላሉም። ነገር ግን ስለ አንድ አርጋቸው ጽጌ እንናገር ካል አንደኛ ነገር የእሳቸው ሞኝነትም አለበት። ወደ ኤርትራ ሲመላለሱ የነበሩት ሰራዊት ለማሰልጠን ነው። በየመን በኩል ወደ አስመራ ሲጓዙ ነበር። በየመን በኩል ይሄዳሉ፣ አስመራ ይገባሉ። ከአስመራ ደግሞ ወደ ተለያዩ ታጣቂ ሀይሎች ይጓዛሉ፣ ያሰለጥናሉ። በዛ ጊዜ ምንም ችግር አልደረሰባቸውም፣ ምክንያቱም ያሰለጥናሉ። ይሄንን እንግዲህ ከእሳቸው ማረጋገጥ አይቻልም። ኢትዮጵያ ኢትዮጵያ እንዳትረጋጋ ስራ ሲሰሩ ቆይተዋል። ሞኝነታቸው ግን ምንድን ነው? የእኛ የደህንነት አደረጃጀት ደግሞ ይህንኑ መስመር አይቶታል። ማንም ኢትዮጵያዊ ሊያቀው የሚገባ ጉዳይ መሆን ካለበት ምንድን ነው ኢትዮጵያ እንዳትረጋጋ በየመን በኩል አስመራ እየገቡ ሲሰሩት የነበረ ነገር ለህዝቡም ብታሳውቁ እኔ ጥሩ ይመስለኛል። የሽብርተኝነት በሉት ከዛም በላይ በሀገራችን ላይ የተቃጣ ችግር ነው ብሎ ማመን

ዶክተር ቴድሮስ ጥያቄ ላክል፣ እንደውም ከሱ ጋር የተያያዘ ጥያቄ አለ። ለምሳሌ ግንቦት ሰባትን በተመለከተ አንዱ ከኢትዮጵያ በኢሜይል የላኩልን ጥያቄ አለ። ኢትዮጵያ ውስጥ በፍትህ በኩልነት እጦት ህዝቦች ሌላ አማራጮችን እንዲያዩ እያስገደዳቸው ነው። ምክንያቱም ደህንነቶች፣ ካድሬዎች፣ ፖሊሶች ያለ ህግ የፈለጉትን ያስራሉ፣ ይገርፋሉ፣ ይገላሉ፣ ያስገድላሉ ከአውሮፕላን ጣቢያ ሳይቀር ያስመልሳሉ። ሴቶችን እርቃናቸውን በእስር ቤት ያሰቃያሉ። ይህንንም ደግሞ ባለስልጣናት ሳያውቁት አይቀርም። ታዲያ ህዝቡ ለነፃነቱ፣ ለፍትህ፣ ለእኩልነት ከአርበኞች ግንቦት ሰባት ጋራ ቢሰለፍ ስህተቱ ምንድን ነው ይላሉ። አቶ አማረ ይባላሉ፣ በኢሜይል ነው የላኩልንና አቶ አንዳርጋቸው አርጋቸው ጽጌ የግንቦት ሰባት መሪ መሆናቸው ይታወቃል። ነገር ግን ኢትዮጵያ ውስጥ ገብተው ኤርትራ ውስጥ ገብተው ወታደሮችን ማሰልጠናቸውን ሌላ ሌላውን ነገር ራሳቸው ነጻ ቢሆኑ ኖሮ ወይንም ድርጅታቸው ሊከላከልላቸው ይችላል ኢትዮጵያ ውስጥ ብሶት አለ ለዚህ ነው መሳሪያ የምናነሳው ይላሉ ሰዎች ብሶት አለ መብት የለም ነው የሚሉት ዶክተር ቴዎድሮስ አንዳርጋቸው ጽጌም የብርሃኑ ነጋም መውሰድ ይቻላል ብሶት ነው እኛን ወደዚህ እንድንገባ ያደረገን የሚል ነገሮችም እንደሚያነሱ እናውቃለን። ዋናው ጉዳይ ግን የብሶት ጉዳይ እና ሕዝቡን ይወክላሉ ወይስ አይወክሉም የሚለውን ማየቱ እኔ ትክክል ይመስለኛል። የተሻለ ነገርን መምጣት ካለበት በሰላማዊ መንገድ መፍተት ይቻላል። ይሄ ደግሞ በመንግስታችን በኩል ክፍት ነው። ካልሆነ ግን የአሜሪካዊ ወይ የእንግሊዛዊ ዜግነት ይዘው ሀገራችንን በዚህ መልክ ነው መሄድ ያለብን ብለው ቢያስቀምጡ ትክክለኛው አማራጭ አይደለም ነው እያልን ያለ ነው። እየተንቀሳቀሱ ያሉት ከኤርትራ መንግስት ጋር በመተባበር ነው። የኢሳያስ ወይ ደግሞ የኤርትራ መንግስት ፍላጎት ኢትዮጵያ ማፈራረስ ነው። የሚገርመው ነገር ብርሃኑ ነጋም ይሁን አንዳርጋቸው ጽጌም ነገሩ ካልገባቸው ቢገባቸው ጥሩ ነው። ይሄ ከሱዳን ውጭ ጉዳይ ሚኒስትርና ከሌሎችም ጋር የተነጋገር ነውን ነው እየነገርኩሽ ያለሁት። ስለዚህ የኢሳያስ ለሀያ አራት አመት ባይዘው ወይም ጸሎት ብቻ ማለት ሳይሆን ኢትዮጵያን ለማፈራረስ ኢሳያስ ያልሞከረው ነገር የለም። ኢትዮጵያ መፍረስ አለባት፣ ኤርትራ የተሻለ ነገር ማግኘት የምትችለው ኢትዮጵያ ስትፈርስ ነው ብሎ ነው የሚያምነው። ለምንድን ነው ብርሃኑ ነጋ ይህን የሚቀበለው ግን? ዶክተር ቴዎድሮስ እርሶም እንደሚያውቁት ብዙ ጊዜም እንደሚነገር አገር ውስጥ በሰላም የሚንቀሳቀሱ ድርጅቶች እንኳን ምርጫ በመጣ ቁጥር ሰዎች እየተገደሉባቸው፣ እነሱም ደግሞ ሕዝብ ጋር ግንኙነት ማድረግ እየተሳናቸው በሰላማዊ መንገድ የሚንቀሳቀሱ ድርጅቶች መስራት አልቻልንም ነው የሚሉት። አንድ እሱ ነው። ሁለተኛ ነገር የኢትዮጵያ መንግስትም የኤርትራን ተቃዋሚዎች ይደግፋል። ሁለቱ መንግስታት አንዱ የሌላውን ተቃዋሚዎች ይደግፋሉ እና በተለይ ዶክተር ብርሃኑ ነጋን በተመለከተ ኢትዮጵያ ውስጥ ገብተው በሰላም ለረጅም ዓመታት የኢኮኖሚ ምሁራን ማህበር ሁሉ አቋቁመው ሲሰሩ የነበሩ ናቸው። ኢትዮጵያ ውስጥ ለውጥ ለማምጣት እፈልጋለሁ ብለው ከተነሱ በኋላ ከምርጫ ዘጠና ሰባት በኋላ ነው ግንቦት ሰባት ግዲያው መሳሪያ አንስቼ በተፈለገው መልኩ መብቴን አስከብራለሁ የሚል ድርጅት ውስጥ የገባው እና ይሄንን አጠቃላይ አርገው ካልተመለከቱት ኢትዮጵያ ውስጥ ያለውን የመብት ጥሰት ያነሳሉ፣ ብዙዎቹ ድርጅቶች አገር ውስጥም ያሉት ማለቴ ነው። ሌላው ደግሞ ኢትዮጵያም የኤርትራን ተቃዋሚዎች ትደግፋለች ብዙ ጊዜ። እንደሚነገረው ዶክተር ብርሃኑ ነጋ የአዲስ አበባም ከንቲባ ሆነው ተመርጠው ነበር። ከዛ ፓርላማ አንገባም አሉ። የሚሻለው ነገር ቢገቡ ነበር። የአዲስ አበባ ከንቲባ ከንቲባነታቸውንም ቢወስዱ ጥሩ ነበር። እምቢ አሉ። እንዲያው ዶክተር ብርሃኑ ነጋ የፈጸሙት ታሪካዊ ስህተት እሱ ነበር። እምቢ ስላሉ ከኢህአዴግም ውጭ ከተቃዋሚዎችም ውጭ ከንቲባ ብርሃነ ደሬሳ የሚመሩት ሁለት ዓመትና ከዛ በላይ የቆየ አስተዳደር ነበር። የሀገራችንን ዲሞክራሲ ሊቀይር የሚችል ነገር ተፈጥሮ ሲገባ ለምን እምቢ አሉ? ለምንድን ነው አሁን ኢህአዴግ የሚወቀሱ በዚህ ለምን ጠበቀ? እምቢ ሲሉ የኢህአዴግ አስተዳደር አላቋቋመም። እንዲያውም ያቋቋመው የባላደራ አስተዳደር ነው፣ ኢህአዴግ ያልሆነ አስተዳደር ነው። ስለዚህ የማን ጥፋት ነው? ቀደም ብዬ እንግዲህ አንስቼ ነበረ። አገር ውስጥ እስተ ዛሬ ድረስም በሰላም የሚንቀሳቀሱ ተቃዋሚዎች መድረክን መጥቀስ ይቻላል፣ ሰማያዊ ፓርቲን መጥቀስ ይቻላል። በሰላም እየተንቀሳቀስን እኩል ልንወዳደር አልቻልንም። በምርጫ በተለያየ ታክቲክ ኢህአዴግ ስልጣኑን መልቀቅ አይፈልግም ነው የሚሉት። እስቲ ይህንን የአድማጭ ጥያቄ ላክልሎትና አብረው ይመልሱልኛል። የግንቦት ሰባትን ትተን ማለቴ ነው ቪዎች አመሰግናለሁ። ዶክተር ቴድሮስ አድሃኖም በአሜሪካ ድምፅ ሬዲዮ ቀርበው ምላሽ ለመስጠት ፈቃደኛ በመሆናቸው ከልብ አመሰግናለሁ። ይህ የሰለጠነ ወይንም ጥሩ ሕሊና ያለው ሰው ሊከተሉ የሚችለው አሰራር ነው ብዬ ነው የምገልተው። በጣም አመሰግናቸዋለሁ። የእኔ ጥያቄ ምንድን ነው? በአንድ ወቅት ቃለ ምልልስ በሚያደርጉበት ጊዜ እኔ ወያኔ ኢህአዴግን የተቀላቀልኩት ዴሞክራቲካሊ መርህ ቀርጾ የሚሰራ መንግስት በመሆኑ ነው ብለው የተናገሩትን አስታውሳለ። እኔ ደግሞ ትክክል አይደለም ብዬ ነው ምገምተው። ለምን? አሁን በቅርቡ እንኳን ያካሄዳችሁትን ምርጫ በሚመለከት ማንም ተቃዋሚ ፓርቲ እንደ ልቡ ሳይንቀሳቀስ ህዝብን ሰብስቦ ሳያነጋግር ይህንንም እንዳያደርግ አድርጋችሁ አፈናችሁ ይዛችሁ ራሳችሁ ሩጣችሁ ራሳችሁ ናቸው የቀደማችሁት፣ እንጂ ውድድር አለ ብሎ ለመናገር አያስደፍርም ለማለት ነው። በአሁኑ ሰዓት እንኳን በቅርቡ የሚታየው ምንድን ነው? በየነ ይስጣችሁ ወይም መራራ ይስጣችሁ የተባሉ መራጮቹ የእነሱ መራጮች እያጎሳቆለ እንደሆነ ያለው አገዛዝ መንግስት ማለት ነው እንደሆነ ይታያል፣ ይስተዋላል። ማን ነው በዛች ሀገር እናንተን ተቃውሞ እናንተን ተችቶ በዛች ሀገር መራመድ እና መንቀሳቀስ የሚችለው? ይህ ባለበት ሁኔታ እውነት ዲሞክራሲ አለ ወይ በኢትዮጵያ? ዶክተር ቴድሮስ አመሰግናለሁ። እሺ ዶክተር ቴድሮስ፣ እሺ ዋናው ነገር ማለት ያለብን ምንድን ነው? ዲሞክራሲ ሬላቲቭ ነው። የሚገርመው ነገር ስለ ዲሞክራሲ አለ ወይም የለም ማለት ያስቸግራል፣ ምክንያቱም ፕሮሰስ ነው፣ ሂደት ነው። እኔ ትዝታ እንዲያውም ቮይስ ኦፍ አሜሪካ እኛን ማስተማር ካለበት ማስተማር ያለበት ዲሞክራሲ ሂደት እንደሆነ ነው። ሀምሳ ዓመት በሰው ህይወት ብዙ ነው። አሁን እኔ ሀምሳ ሞልቶኛል። ሀምሳ ዓመት ብዙ ነው። በአገሮች ህይወት ግን ሀምሳ ዓመት ትንሽ ነው። አሁን አሜሪካን እንወሰድ። ሀምሳ ዓመት ለአሜሪካ ብዙ አይደለም ነው። ለምንድን ነው ይሄን እያልኩ ያለሁት? የዛሬ ሀምሳ ዓመት አሜሪካ ውስጥ ለምሳሌ ጥቁር ህዝቦች ወንድም ሴትም ድምፅ መስጠት አይችሉም ነበር። አስራ ዘጠኝ ስልሳ አምስት። አጋጣሚ ይህን የማስታውሰው ለምንድን ነው ትዝታ እኔም የተወለድኩበት ዓመተ ምሕረት ስለሆነ ነው። ስለዚህ ዲሞክራሲ ሂደት ነው። ይህንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድን ነው፣ መንግስታችን ስህተት የለብኝም ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው፣ አሁንም ጠቅላይ ሚኒስትር ኃይለ ማርያም እያሉ ያሉ ነው። ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲ እየጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው። ታዲያ ይሄንን ከተገነዘበ ኢህአዴግ የት ጋ ነው የሚጀመረው የዲሞክራሲ ሂደት ኢትዮጵያ ውስጥ? አንድ ፓርቲ ስልጣን ከያዘ ይኸው ወደ ሀያ አምስት አመት ተጠጋ። የሚገዳደረው ተቃዋሚ ፓርቲ የለም። ኢህአዴግ ቀናይ ነው በስልጣኑ እንደሚታየው ከሆነ እንዴት ነው ታዲያ ኢትዮጵያ ውስጥ ዲሞክራሲ የሚጀምረው? ይህንን እስቲ ከነዚህ ከሚቀጥሉት ጥያቄዎች ጋር አያይዘው ይመልሱልኝ። እኔ አብርሃም ይባላለው ከአትላንታ ጆርጂያ ነው ምደውለው በዶክተር ቴዎድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው። መጀመሪያ ቪኦኤ በጣም አመሰግናለሁ። በጣም የእናንተ የዘውትር አድናቂያችሁ ነኝ። አንድ ጥያቄ ያለኝ በዓለም ታሪክ ሜሊኩን የገዛ ስርዓት ያውቃሉ ወይ? እድሜ ልኩን የኖረ መንግስትስ አለ ወይ? ሁለተኛ በደርግ ስርዓት የመብት ጥሰት ይፈጸም ነበረ። አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል። እስር ቤቶች በስቃይ የተሟላ ነው። ጋዜጠኞች እና የፖስካ እስረኞች እስር ቤት ውስጥ በጣም ነው የሚሰቃዩት። የእስር ቤት አመራሮችስ መቼ ነው የሚጠየቁት? እስር ቤት አመራሮች ማን ነው የሚጠይቃቸው? ሕገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? እነሱስ አያውቁም ወይ? እሱን ሊጠይቅ ነው። ቴንኪዩ ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች ለመሰነባበቻ ያህል አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ04 ሳንቲም ተመንዝሯል። የመግዣው ዋጋ 21 ብር ከ04፣ የመሸጫው ዋጋ ደግሞ 21 ብር ከ14 ሳንቲም ነው። ነገ ረቡዕ ህዳር 1 2008 ዓ ም አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 14 ዲግሪ ሴልሽየስ እንደሚሆን ከኢንተርኔት አሁን ያገኘሁት ትንበያ ይጠቁማል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ስርጭት የዛሬ ዝግጅት ተጠናቀቀ። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን በኢንተርኔትም ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ሆርን ኤም ኦ ቢ አይ ብላችሁ ብትገቡ ልታገኙን፣ ልታዳምጡን፣ አስተያየቶቻችሁንም ልትሰጡ ትችላላችሁ። ፕሮግራሙን የመራልን ንጉሡ ታምሬ ነው። አስተናጋጃችሁ ሰሎሞን አባተ በመስክና እዚሁም ባሉ ዘጋቢዎቻችን እና ባልደረቦቻችን ስም በዚሁ እንሰናበታለን። ጤና ይስጥልኝ።